The voice of America Yuh, yeah, ya America dims radio tabiano ኢድ ሙባረክ የእስልምና እምነት ምዕመናን ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሰኞ ሐምሌ 21 2006 ዓም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ ቴሌላይምባክ ፕሮግራሙን ይመራል የቴክኒክ መሐንዲሱ ፒት ሃድሊ ነው ሃቢቢ ሃቢቢ ሃቢቢ እንኳን ለኤዳል ፍጥር አደረሳችሁ። በድጋሚ የተከበራችሁ አድማጮች እስከ ምሽቷ አንድ ሰዓት ተኩል አብራችሁን ቆዩ። ሌሎች ዝግጅቶችም አሉን። በምሽቱ ዝግጅታችን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲሱ አበበ እንደምን አምሽታችኋል። በሰሜናዊ የናይጄሪያዋ ከተማ ካኖ የደረሰ የአጥፍቶ ጠፊ ጥቃት ቢያንስ አንድ ሰው ሞተ። በአራት ሰዓት ውስጥ ለሁለተኛ ጊዜ የደረሰውን ይህን ጥቃት የፈጸመችው ሴት መሆኗም ለሁለተኛ ጊዜ የተፈጸመ እንደሆነ ታውቋል። ትናንት እሁድ እዚያው ካኖ ውስጥ በአንድ የካቶሊክ ቤተ ክርስቲያን ላይ በደረሰ ጥቃት አምስት ሰዎች ሞተዋል። ባለፉት ቀናት ናይጄሪያ ውስጥ ለደረሱ ጥቃቶች ባለስልጣናት አማጺውን ቡድን ቦኮሃራምን በተጠያቂነት ያስቀመጡ ሲሆን በተከታታይ በደረሱ በእነዚህ ጥቃቶች ምክንያት የካኖ ባለስልጣናት የእስልምና ተከታዮች የሚያከብሩትን የዛሬውን የኢድ አል ፍጥር ዓመታዊ በዓል እንዲሰርዙ መገደዳቸውንም ተመልክተዋል። በአንድ የሊቢያ የነዳጅ ዴፖ ላይ የተነሳ ቃጠሎ ለማብረድ የእሳት አደጋ ሰራተኞች እየተረባረቡ ናቸው ተባለ። ከትሪፖሊው ዓለም አቀፍ አውሮፕላን ጣቢያ በአምስት ኪሎ ሜትሮች ርቀት ላይ የሚገኙ ነዋሪዎችም አካባቢውን ለቀው እንዲወጡ ተነግሯቸዋል። ትናንት እሁድ የደረሰውን ቃጠሎ ያስከተለው በተቀናቃኝ ሚሊሺያዎች መካከል የተካሄደ ውጊያ እንደሆነም ታውቋል። ምዕራብ አፍሪቃ ውስጥ ወደ 700 ሰዎች መግደሉ የሚነገረው የኢቦላ በሽታ መዛመት ለመግታት በሚል ላይቤሪያ ድንበሮቿን በሙሉ መዝጋቷ ተነገረ። ፕሬዚዳንት ኤለን ጆንሰን ሰርሊፍ ትናንት እሁድ ማታ ባስተላለፉት መግለጫ እንዲዘጉ የተወሰኑት ድንበሮች እንዳሉ ሆኖ የምኖሮቪያው ዓለም አቀፍ አውሮፕላን ጣቢያና ሶስት ዋና ዋና ድንበሮች ግን ክፍት እንደሚሆኑ አስታውቀዋል። በእነዚህ በማይዘጉ ስፍራዎች መከላከያና ምርመራ ጣቢያዎች ይቋቋማሉ ያሉት ፕሬዚዳንት ሰርሊፍ ለሂያጂና ለመጪ መንገደኞችም የአውሮፕላን ጣቢያው ባለስልጣናት አዲስ የመጓጓዣ ሰነድ ያዘጋጃሉ ብለዋል። የላይቤሪያ መንግሥት በተጨማሪም እንደ ሰላማዊ ሰልፎችና የተለያዩ ዝግጅቶችን ጨምሮ ማንኛውም ሕዝባዊ ስብሰባ መታገዱን አስታውቀዋል። ላይቤሪያ እስካሁን በኢቦላ በሽታ 127 ዜጎቿን አጥታለች። የበረራ ቁጥሩ 17 የሆነው የማሌዥያ አውሮፕላን በሽምቅ ተዋጊዎች ይዞታ ስር በሚገኘው ምስራቅ ዩክራይን ውስጥ ተመጥቶ መውደቁ ድርጊቱ ከጦር ወንጀል እኩል ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር አስታወቁ። ናቪ ፒሌ ዛሬ ሰኞ ባወጡት መግለጫ ይህ አሰቃቂ ድርጊት ዓለም አቀፍ ህግን የሚጻረር በመሆኑ ነፃና ከወገንተኛነትም የጸዳ አስቸኳይ ምርመራ ተደርጎ ሁኔታው እንዲጣራ አሳስበዋል። መግለጫው አክሎም በዩክራይን ግዛት ሳቢያ የጦር ወንጀሎችን ጨምሮ ዓለም አቀፍ ህግን የጣሰ ማንኛውም ሰው ቢሆን ለፍርድ እንደሚቀርብ አመልክቷል። ይህ በእንዲህ እንዳለ አውሮፕላኑ ወደቀበት አካባቢ በሚካሄደው ውጊያ በዚያ ያለውን ዓለም አቀፍ የምርመራ ሂደት ማደናቀፉ ተገልጧል። የኔዘርላንድስና የአውስትሬሊያ ጠበብት የሚገኙበት የመርማሪዎች ቡድን ዛሬ ሰኞ እንዳስታወቀው ውጊያው ስራቸውን ለሁለተኛ ጊዜ ነው ያደናቀፈባቸው። በሌላ ዜና ደግሞ የሩሲያ ኃይሎች ወደ ምስራቅ ዩክራይን ሮኬትና አዳፍኔ እንደሚተኩሱ የሚያመለክት መረጃ ነው በሚል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት እሁድ አንድ የሳተላይት ምስል ይፋ አድርጓል። በመጨረሻም በመላው ዓለም የሚገኙ የእስልምና ሃይማኖት አማንያን የሮመዳን ጾም ፍቺ የዋለበትን የዘንድሮውን የኢድ አልፈጥር በዓል በማክበር ላይ ናቸው። ይሁንና ጋዛ ሰርጥና ማሌዥያ የሚገኙ የእምነት ተከታዮች በሙሉ እምብዛም ፈንጠዝያ የሚታይበት በዓል አላከበሩም ተብሏል። ለበዓሉ አክባሮች በሙሉ ኢድ ሙባረክ። አሁን እንዳዳመጣችሁት ከዜናው በኋላና በሶስት ሰዓቱ መደበኛ ስርጭታችን ስለ ኢድ ልዩ ዝግጅት እንደሚኖረን ከወዲሁ እንገልጣለን። ሰላም ደናምሹ አዲሱን፣ ለዜናው አመሰግናለሁኝ። ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሰኞ ሐምሌ 21 2006 ዓ ም ስርጭት ነው። ኢድ ሙባረክ። በድጋሚ ዛሬ ሙስሊም ምዕመናን ለአንድ ወር የዘለቀውን የሮመዳን ጾም ያበቁበት በዓል ነው። ከዚህ ጋር ተያይዞ አንድ አጠር ያለ ጣዕመ ዜማ እናሰማችሁ አሁን። Yet and Naha, Jaferia get

በድጋሚ የተከበራችሁ ሙስሊም ምእመናን፣ ኢድ ሙባረክ። ጸሎቱ ሁሉ የሰመረ ወደ ፈጣሪ፣ ወደ አምላክ ዘንድ የደረሰ እንዲሆን እንጸልያለን፣ እንመኛለን። በእኛም በኩል አሁን ወደ ተከታዩ ዝግጅት እንለፍ። በመቶዎች የሚቆጠሩ የአፍሪቃ የወደፊት መሪዎች ዛሬ ዋሽንግተን ዲሲ ላይ በፕሬዚደንት ኦባማ አጋባዥነት ተገናኝተው ተሰብስበዋል። ለሦስት ቀናት በሚሰልቀው በዚህ ስብሰባ ላይ በአሜሪካ አዘጋጅነት ላለፉት ስድስት ወራት የተካሄደው መርሃ ግብር ተሳታፊ የሆኑ አምስት መቶ ወጣት መሪዎች ናቸው እየተሳተፉ ያሉት። በውይይቱ ወቅት የወጣቶቹን ክህሎትና ሙያዊ ስብዕና ለማበልጸግ የሚረዱ በርካታ ትምህርታዊ መድረኮች ይካሄዳሉ ስብሰባው ዛሬ ዋሽንግተን ላይ ሲከፈት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ንግግር አድርገዋል። ትዝታ በላቸው እንደሚከተለው አዘጋጅተዋለች። እዚህ ዋሽንግተን ዲሲ ውስጥ በይፋ ጉብኝት የሚያደርጉት አምስት መቶ የሚሆኑ ወጣት የአፍሪካ መሪዎች በልዩ ልዩ ከፍተኛ የአሜሪካ ተቋማት ውስጥ ትምህርት ከቀሰሙ በኋላ በስድስት ሳምንታት ውስጥ ወደ የአገሮቻቸው ይመለሳሉ። በዛሬው በመክፈቻ ስነ ስርአቱ ላይ ንግግር ያደረጉላቸው የውጭ ጉዳይ ሚኒስትር ጆን ኬሪ እንኳን ደህና መጣችሁ ብለዋቸዋል It is such a pleasure to welcome so many young ስለመጣችሁ እጅግ አመሰግናለሁ። ወጣት የአፍሪቃ መሪዎችን እዚህ ዋሽንግተን ውስጥ ተቀብለን ለማስተናገድ በመቻላችን በጣም ደስ ብሎናል። እንደምታውቁት በጥቂት ቀናት ውስጥ ደግሞ በታሪክ የመጀመሪያው ለሆነ የአፍሪቃ መሪዎች ጉባኤ መሪዎቹ እዚህ ዋሽንግተን ይገባሉ። ፕሬዚደንት ኦባማ ትልቅ ትኩረት የሰጡት ጉባኤ ነው። አሁን ከ49 የአፍሪካ ሀገሮች 500 ወጣት መሪዎችን እያስተናገድን ነው። ይህ በጣም ድንቅና የመጀመሪያው ነው። ምክንያቱም ይህ ጉባኤ በጣም ከፍተኛ ተስፋና ሁሉም ይቻላል የሚል ስሜት የሚሰጠን ነው። ውጭ ጉዳይ ሚኒስትር ኬሪ ባለፈው ግንቦት ወር ከአንዳንድ ወጣት የአፍሪቃ መሪዎች ጋር በነበራቸው ስብሰባ በችሎታቸው እጅግ የተደነቁ መሆናቸውን ተናግረዋል። ኢትዮጵያ ውስጥ የተዋወቋትን ሀሌታ ግደይን እንደ ምሳሌ ሰጥተዋል። ሀሌታ ግ አሌታ በኢትዮጵያ ምርጥ ከሆኑ ትምህርት ቤቶች በአንዱ ነው የተመረቀችው። ስለዚህም ማናቸውም የፈለገችውን ሥራ የመሥራት ዕድል አላት። ብዙ ገንዘብ የሚያስገኝላት ሀብታም ሊያደርጋት የሚችል ሙያ የመምረጥ ዕድል አላት። የፈለገችውን የመሆን ነገር ግን በዚያ ፈንታ የጥቃት ሰለባ የሆኑ ሴቶችና ሕፃናትን መወከል ነው የመረጠችው። ሀሌታ በጣም ብዙ ባሎቻቸው የሞቱባቸው ሴቶች ንብረታቸውን እንደሚያጡ ስትገነዘብ ስለ መብታቸው እንዲያው ሴቶችን ማስተማር ጀመረች። ከወዲሁ ድንቅ ሕይወት እየመራች ነው። ኬሪ በአህጉሪቱ እንደ ሀሌታ ያሉ በርካታ ወጣት አፍሪካውያንን የማነጋገር ዕድል እንደነበራቸው ተናግረዋል። በዩናይትድ ስቴትስና ለአፍሪካ አጉር ከፍተኛ ተስፋ የሚሰጠው ወጣቶቿ በማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎች የሚያደርጉት ተሳትፎ መሆኑን የጠቀሱት ኬሪ ዛሬ እዚህ የተገኘነውም ለዚህ ታላቅ ተስፋ እምርታ ለመስጠት ነው ብለዋል። ዩናይትድ ስቴትስ ዛሬ እዚህ የተገኘነው ዩናይትድ ስቴትስ እና የአፍሪቃ ሀገሮች በተፈጥሮ ሸሪኮች አጋሮች ስለሆኑ ነው። ሽርክናችንንም አጋርነታችንንም ወደሚቀጥለው ከፍ ያለ ደረጃ ለመውሰድ ጊዜው አሁን ነው። ይህንን የምናደርገውም የአህጉሪቱ ከፍተኛ ሀብት የሆናችሁት ወጣቶቿን እውቀትና ችሎታ የበለጠ ለማሳደግ በመተባበር ነው። ያንግ አፍሪካን ሊደርስ ኢኒሺዬቲቭ ወይም የወጣት የአፍሪቃ መሪዎች ጅማሮ ሐሳብም ይኸው ነው። ኬሪ ወጣቶቹ የአህጉራቸውን ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ዕድል ለመቀየስ፣ ደካማ ዲሞክራሲያዊ አስተዳደሯን ለማጠናከር፣ ብልጽግናዋን ለማስፈን ዕድል አላቸው ብለዋል። ይህ በእንዲህ እንዳለ ከኬሪ በመቀጠል ፕሬዝደንት ኦባማ በአሁኑ ሰዓት ለወጣቶቹ ንግግር እያደረጉ ነው። በሶስት ሰዓት ፕሮግራማችን የፕሬዚደንቱን ንግግርና የወጣቶቹን አመለካከት ጋገኘን እናቀርባለን። ወደ ተከታዩ ዘገባ ከማለፋችን በፊት አጠር ያለ ማስታወሻ አለን። የኢትዮጵያ መንግስት ያሰራቸውና በጸረ ሽብር ህግ የከሰሳቸውን ስድስት የኢንተርኔት አምደኞች ወይም ብሎገሮችና ሶስት ጋዜጠኞችን እንዲለቅ አርባ አንድ ዓለም አቀፍ ድርጅቶች ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በጻፉት ግልጽ ደብዳቤ ጠይቀዋል። ድርጅቶቹ በዚሁ ደብዳቤያቸው ላይ ኢትዮጵያ የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነት እንዲሁም የአፍሪቃ ሰብአዊና የሕዝቦች መብቶች ቻርተርም አካል መሆኗን አስታውሰው እነዚህ ሁለቱም ዓለም አቀፍ ሰነዶችና ድንጋጌዎች ሐሳብን የመግለጽን ነጻነት እንደሚያረጋግጡ አመልክተዋል። በመሆኑም አሉ ድርጅቶቹ ለጠቅላይ ሚኒስትር ኃይለማርያም ባቀረቡት ጥያቄ መንግስትዎ በዓለም አቀፍ ሕግጋት መሠረት የገባባቸውን እነዚህን ግዴታዎችን እንዲወጣና መሠረታዊ የሆኑ መብቶችን በመጠቀማቸው ምክንያት በዘፈቀደ ወይም ያለ አግባብ የታሰሩትን ግለሰቦች እንዲለቅ እንጠይቃለን። ብሎገሮቹ ዘላለም ክብረት፣ አጥናፍ ብርሃኔ፣ ናትናኤል ፈለቀ፣ ማህሌት ፋንታሁን፣ በፈቃዱ ኃይሉና አቤል ዋቤላ ሲሆኑ ሦስቱ ጋዜጠኞች ተስፋ ዓለም ወልደየስ፣ አስማማው ኃይለ ጊዮርጊስና ኤዶም ካሳይ መሆናቸው ይታወቃል። ጉዳያቸው በቅርቡ ለፍርድ ቤት ቀርቦ በጸረ ሽብር ህጉ መከሰሳቸውም ይታወሳል። ጥያቄ ካቀረቡት አርባ አንድ ዓለም አቀፍ ድርጅቶች መካከል አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋቹ እንደዚሁም ሂውማን ራይትስ ዋች፣ አርቲክል 19 የሚባለው የሐሳብን የመግለጽ ነፃነት መብት ተሟጋች፣ ወና ቃፊር ቡድን የምስራቅ አፍሪካ ጽህፈት ቤት፣ ፍሪደም ናው፣ ፔን ኢንተርናሽናል እና የመሳሰሉት ግዙፍ የሆኑ ዓለም አቀፍ ድርጅቶችና የአፍሪካም ተቋማት ይገኙበታል። ለጥያቄው መልስ ነው ተከታዩ ዝግጅት። የመን ውስጥ ለኢትዮጵያ መንግሥት የተሰጡትን የግንቦት ሰባት የፍትሕ ነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌን ዓለም አቀፋዊና ሕጋዊ መብቶች መነሻ ያደረገ ነው። የኢትዮጵያ መንግስት የትጥቅ ትግል ያወጀ ነው በማለት ድርጅታቸውንና እርሳቸውን አሸባሪ ብሏል። ዓለም አቀፍ ሕግ የሁለቱን ጉዳይ እና የየመንን አሳልፎ መስጠት እንዴት ይመለከታል? በርካታ ጥያቄ ከእናንተ ከአድማጮቻችን ደርሰውናል። ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸውና ለእናንተው መድረኩን እንለቃለን። ፕሮፌሰር አድኖ አዲስ በጣም አርጊ አመሰግናለሁ። የቱሌን ዩኒቨርሲቲ የህግና የህገ መንግስት ፕሮፌሰር፣ ስለ ሰጡን ጊዜ እናመሰግናለን። እንግዲህ ሰሞኑን ለአድማጮቻችን ስናሰማ እንደነበረው ለዚህ ፕሮግራም መነሻ የሆነን የግንቦት ሰባት የፍትህና የነጻነት የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ ለኢትዮጵያ መንግስት መሰጠታቸው ነው። ከዚያ ጋር እንግዲህ ተያይዞ የኢትዮጵያ መንግስት አሸባሪ ድርጅት ብሎ ቀደም ብሎ ግንቦት ሰባትን ፈርጇል። በፓርላማ ይሄ ጸረ ሽብር ህግ የተባለ አለና በሁለት ሺ ዘጠኝ ዓመተ ምህረት ህግ ሆኖ የወጣው እና በነዛ ላይ ለመወያየት ነው። ከአድማጮቻችን ግን በርካታ አቶ አንዳርጋቸው ጽጌን የተመለከቱ ጥያቄዎች መጥተዋል። እነሱን እንመልስና ጊዜ እንደፈቀደልን የጸረ ሽብር ህጉን እንዲሁም ጋዜጠኝነት ላይ በተለይ ያለውን እንድምታን እንመለከታለን። አመሰግናለሁ። አስቀድሜ እንዳልኩት እንግዲህ የመጀመሪያውን ጥያቄ ያሰማውታለሁ። አማርኛ አዘጋጆች፣ አንድ ጥያቄ አለ ስለ አቶ አንደርጋቸው ጽጌ በሚቀርበው ምክንያት ብዙ ነገር ተብለዋል ግን እኔ ግልጽ ሊሆን ላይ ከህግ አኳያ ለአቶ አድነው አዲስ የምትጠይቁልኝ፣ አንድ የውጭ ሀገር ዜጋ በኢትዮጵያ ፖለቲካ መግባት መሳተፍ ይቻላል ወይ? እንደምናውቀው የአቶ አንዳርጋቸውና የድርጅታቸው መንግስት እስከ በኃይል ከመገልበጥ ድረስ ይሄዳልና አቶ አንዳርጋቸው እንደሰማ ነው የእንግሊዝ ዜግነት እንዳላቸው ነው የሰማ ነው እና የእንግሊዝ ዜግነት ይዘው በኢትዮጵያ ፖለቲካ መግባት ይችላሉ ወይ ከህግ አንጻር እንዴት ነው ለማለት ፈልጌ ነው ከሌምን ተላልፎ ወደ ኢትዮጵያ ተሰጠ እየተባለ ብዙ ስለሚወራ ከፖለቲካ ና ከህግ አንጻር እንዴት ነው ለማለት ፈልጌ ነው አመሰግናለሁ ከዚህ ከአሜሪካ ነው አሰር እባላለሁ እንግዲህ አቶ አሰር ከፖለቲካ ና ከህግ አንጻር ነው የሚሉት ተመሳሳይ ጥያቄ አለን ላሰማሁት ሌላ ጥያቄ ሄሎ ጤና ስትልኝ ቮይስ ኦፍ አሜሪካ ፕሮግራም አዘጋጆች፣ ከሁሉም ጥያቄ በፊት አንድ ግለሰብ ወይም ዜግነቱን የቀየረ ሰው ስለተወለደባት ሀገር መታገል ይችላል ወይ? በመሳሪያም ሆነ በሰላማዊ መንገድ እና አቶ አንዳርጋቸው ዜግነታቸውን ቀይረዋል፣ እንግሊዛዊ ናቸው እና የቀየሩትን ዜግነት ለሀገር ትግል ማዋል ይችላል ወይ ይላሉ እንግዲህ። ሌላው አድማጫችን እነዚህን ጥያቄዎች እንመልከት። ያው የአንድ ሳንቲም ሁለት ገጽታ እንደሚባሉ ናቸው። ለዚህ ነው አከታትዬ ያሰማሁት። አዎ እግዚአብሔር ይስጥልኝ። እንግዲህ መጀመሪያ ጥያቄዎቹን ከመመለሴ በፊት የአሜሪካ ድምጽ ሬዲዮ በእነዚህ ርሶች እንድንወያይ ስለ ጋበዘኝ አመሰግናለሁ። በተጨማሪም ከአድማጮቻችሁ ጋር በጥያቄና መልስ መሰል ለመወያየት እድል ስለሰጣችሁኝ አመሰግናለሁ። ጥያቄዎቹ የሚሉት የውጭ ሀገር ዜጋ ሁለቱም ቢጨማመሩ የውጭ ሀገር ዜጋ መሳተፍ በፖለቲካም ሆነ በሌላ አንጻር ለመሳተፍ ይችላል ወይ ነው። እንደምንሰማው ሁሉ አቶ አንዳርጋቸው የታላቋ ብሪታንያ ዜጋ ናቸው። ነገር ግን አቶ አንዳርጋቸውም ቢሆኑ ሌሎች ቡድን አባሎች ከሀገር ወጥተው ከአንድ ሀገር ወደ አንድ ሀገር የሚሄዱት በሀገር ውስጥ ለመሳተፍ ሲፈልጉ መሳተፍ ስላቃታቸው ነው ወይም መሳተፍ ስላልተፈቀደላቸው ነው። አገራቸው ሆነው ቢሳተፉ የሚወዱ ናቸው። ብዙዎቹ እንዲያውም ታስረዋል። ከእስር ቤት ወጥተው ሁኔታው የማይመች ሆኖ ስለለቀቁ ነው እና የሌላ ሀገር ፓስፖርት መያዛቸው ከአንድ ሀገር ወደ ሌላ ሀገር ለመሄድ መጠለያ ያስፈልጋቸዋል። ያባረራቸውና እዚያ እንዳይሳተፉ ያደረጋቸው ሀገር ፓስፖርት መካሄድ ቢጀምሩ ብዙ አደጋ ሊደርስባቸው ይችላልና የሌላ ፓስፖርት መያዛቸው ለጊዜ ከአንድ ቦታ ወደ ሌላ ቦታ መሄጃ መጠለያ ነው እንጂ እንደማየው ሰዎቹ የሀገራቸውን ዜግነት የሰጡ አይመስለኝም። በሕግ እነዚህ ሰዎች መሳተፍ የለባቸውም የሚል ሕግ የለም። በተለይ እዚያ ዘመድ ያለው ከዚያ የሚያውቀው ሰው ያለው ለዚያን ሀገር የዚያን ሀገር ሁኔታ በደንብ የሚከታተልና ለዚህ ሀገር ብዙ መስዋዕት የሰጠ ሰው ቢሳተፍ አትሳተፍ የሚል ህግ ያለ አይመስለኝም። እሺ አመሰግናለሁ። እስቲ ወደ ሦስተኛው ጥያቄ ልሂድ። ተራ አስጥልኝ። እኔ የምደውለው ከሎስ አንጀለስ ነው። አንድ ጥያቄ አለኝ። እስካሁን ድረስ የማይገባኝ ነገር ቢኖር ለመሆኑ ፕራይም ሚኒስተሩ፣ በአሁኑ ሰዓት ያሉት ፕራይም ሚኒስተር አሸባሪዎች ብለው የውጭም ሀገር ሴትዝን ይኖራቸው የኢትዮጵያም ሀገር ሴትዝን ይኖራቸው ወይ፣ እዚህም የሚሆኑ ውጭ የሚሆኑ አሸባሪ ከሆኑ እናገኛቸዋለን ምናም ብለው የሰጡት ኮሜንት አለ። ለመሆኑ በደርግ በነበረ ጊዜ የህዋትና ኤርትራ ሲታገሉ ነጻነት ብለው ሲታገሉ ብዙዎቹ ውጭ ሀገር ነው የኖሩት። በሱዳንም እያደረጉ ትግላቸውን ሲመሩ ነበር የሚታዩት። እነዚህ ሰዎች ሲዝንዝኖችም የነበሩ ናቸው። ማን ያውቃል መንግስት በሚይዙ ጊዜ የእነሱ ፓስፖርት ወርውሮ ኢትዮጵያ ናችሁ ተብሎ እንደገና የመባላቸው ማን ያውቃል። የሚያውቅ ሰው ማንም የለም። አንዳርጋቸው ጽጌ፣ ለኢትዮጵያ ህዝብ እየታገለ ያለ ሰው ነው። የውጭ ሀገር ሲቲዝንሺፕ ቢኖረው ስለ ሀገሩ ኬራ ያርግ ማለት አይደለም ምንም ስሜት አይኖረውም ማለት አይቻልም። ያንንም ደግሞ የብሪቲሽ መንግስት አይፈቀድልም ሊለውም አይችልም። አገሩ ስለሆነ የተወለደበት ስለሆነ ለሕዝቡ ነጻነት፣ ለፕሬስ ነጻነት ለሁሉም የሚታገል ሰው ስለሆነ ነው እንጂ አሸባሪ ተብሎ የሚታሰር ሰውም አልነበረ። እንደ መሰለኝ አሸባሪዎቹ ራሳቸው ናቸው። በሽብር ስም ሁሉንም ጀኔራሊስቱንም ምኑንም በተፈቀደላቸው የፍርድ ቤት እንትን እያሰሩ ያሉት ይሄ እንግዲህ የአድማጫችን የግል አስተያየት ነው። ራሱ የኢትዮጵያ መንግስት ነው የሚያሸብረው ነው የሚለው። ለመንደርደር አድማጫችን የተጠቀሙት ጠቅላይ ሚኒስትሩን ጠቅሰው የተናገሩትን እንደው ለመድገም ያህል በዚህ ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለጋዜጠኞች መግለጫ ሲሰጡ ማንም ሰው ዜግነት ጀርባ ወይንም ደግሞ በማንኛቸው ሙያ በጋዜጠኝነት ሙያ ስር ተደብቆ ሊቀር አይችልም፣ አሸባሪዎችን አሳደን እንይዛለን የሚል መልስ ሰጥተዋል። ጋዜጠኞች ያንን ነው አድማጫች የጠቀሱት ለማለት ነው። አዎ እንግዲህ ሁለት ነገሮች ልናገር በዚህ የተነሳ አንደኛው ስለ ህዋት አንስቷል። ጠያቂው ድሮ ሲታገሉ የነበሩትን ውጭ ሆነው አንዳንዶቹ የሌላ የሌላ ሀገር ፓስፖርት ይዘው መዞሪያና መጠለያ አድርገው ሲታገሉ ነበር። እንግዲህ ሽብርተኛ ሽብርተኛ ማን ነው የሚለው አስቸጋሪ ጥያቄ ነው። አድማጮቻችን፣ ቀሪ ክፍሎች ነገና ከነገ ወዲያ ምሽት ይቀርባሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያውያኑ የኢንተርኔት አምደኞች ወይም ብሎገሮች ከእስራታቸው ሊፈቱ ይገባል። የአሜሪካን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ የአሜሪካ ድምፅ በዓለም ዙሪያ በሚያሰራጭባቸው በሁሉም ቋንቋዎችና መገናኛ ዘዴዎች አገልግሎቶች ሁሉ እንዲነገር የወጣ ነው። ርዕሰ አንቀጹ እንዲህ ብሎ ይጀምራል ሶስት ወራት ለሚሆን ጊዜ ታስረው የቆዩት ብሎገሮችና ጋዜጠኞች ሐምሌ 11 በፀረ ሽብር አዋጁ ድንጋጌዎች መሠረት ክስ ተመሥርቶባቸዋል። ዞን 9 የሚባለው ቡድን አባላት የሆኑ ስድስት የኢንተርኔት ላይ ሐሳብ አንሸራሻሪዎች ወይም ብሎገሮችና ሦስት ነፃ ጋዜጠኞች መታሰራቸው አድራጎቱ በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ከሚሉ ዓለም አቀፍ የሰብአዊ መብቶችና ሐሳብን የመግለጽ ነፃነት ተሟጋች ቡድኖች ቁጣ አዘል ውዑታን አስነስቷል። የኢትዮጵያ መንግሥት ጋዜጠኞቹን በጸረ ሽብር ሕጉ መሠረት በሽብር አድራጎት ለመክሰስ መወሰኑ ዩናይትድ ስቴትስን በጥብቅ አሳስቧታል። የኢትዮጵያ መንግሥት የፍርዱ ሂደት ፍትሐዊ፣ ግልጽ፣ ነፃ የፖለቲካ ጫና የሌለበት መሆኑን እንዲሁም ከኢትዮጵያ ሕገ መንግሥታዊ ዋስትናዎችና ከዓለም አቀፍ የሰብዓዊ መብቶች ግዴታዎቿ ጋር በተጣጣመ ሁኔታ የሚካሄድ መሆኑን የማረጋገጥ ግዴታ አለበት። የፍርዱ ሥነ ሥርዓትም ለሕዝብ ክትትል ክፍት ሆኖ እንዲካሄድ ዩናይትድ ስቴትስ የኢትዮጵያን መንግሥት ታሳስባለች። የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል ኢትዮጵያ ጸረ ሽብር ሕጎችን ነፃ የሐሳብ ልውውጥን የመቆልመሚያ መሣሪያ አድርጋ ከመጠቀም እንድትቆጠብ ዩናይትድ ስቴትስ ጥሪዋን በድጋሚ ታሰማለች። ከዚህ በቀደሙ አጋጣሚዎች ጸረ ሽብር አዋጁ በጋዜጠኞች በመብቶች ተሟጋቾችና በተቃዋሚ የፖለቲካ ሰዎች ላይ ሥራ ላይ የመዋሉ ጉዳይ ሕጉ፣ እንዲኖር በተፈለገበት ምክንያት እንዲሁም ኢትዮጵያውያን በሕገ መንግሥት በተረጋገጡላቸው የፕሬስ ነጻነትና ሐሳብን የመግለጽ ነጻነት መብቶች በእውን ብፁዕ ወቅዱስነት ወይም የማይደፈሩና የማይገሰሱ በመሆናቸው ጉዳይ ላይ ብርቱ ጥርጣሬና ስጋቶችን አስነስቷል። ርዕስ አንቀጹ መልእክቱን እንዲህ ሲል ደመደመ። ሐሳብን የመግለጽ ነጻነትን ጨምሮ መሠረታዊ የሆኑት ነጻነቶች አዳዲስ ቴክኖሎጂዎች በተፈጠሩ ቁጥር የሚለዋወጡ አይደሉም። ሐሳብን የመግለጽ ነጻነት መብት እንደ ማንኛዎቹም ሰብአዊ መብቶች ሁሉ ሰው በመሆን ተፈጥሮ ውስጥ በየሰቡ ውስጥ በተፈጥሮ የሚኖር እንጂ መንግሥታት አስፈላጊ ነው አይደለም ብለው ባሰቡበት ጊዜ ሁሉ ሊቸሩት ወይም ሊነፍጉት የሚችሉት አይደለም። ሐሳብን የመግለጽ ነጻነትና የፕሬስ ነጻነት የማንኛውም ዲሞክራሲያዊ ሕብረተሰብ መሠረታዊ አካላት ናቸው። ብሎገሮችንና ጋዜጠኞችን ማሰርና በሽብር ሕጎች መክሰስ በመገናኛ ብዙሃኑና በመላ ኢትዮጵያውያንም ሐሳብን የመግለጽ ነጻነት መብት ላይ አስፈሪ ወይም አሸማቃቂ ጫና አለው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከምሽቱ ሶስት ሰዓት ላይ በ22ና 25 ሜትር ባንድ አጭር ሞገድ ስርጭታችን እንደዚሁም በናይል ሳት በድጋሚ እንገናኛለን። እዚህ ስቱዲዮ ፕሮግራሙን የመራልን ቴሌ ላይምባህ፣ የቴክኒክ መሐንዲሱ ፒት ሃድሊ፣ እንዲሁም እኔ አስተናጋጃችሁ ሰሎሞን አባተ በድጋሚ ኤድ ሙባረክ እያልን ከማሊ ኡሙ ሳንጋሬ ዋቱ የምታድገዋ ሰንበሌጥ اعمل um, زمان <laughs>